የባህልና ቱሪዝም ሚኒስቴርን በመወከል የተገኙት አቶ ተፈሪ ተክሉ የሚኒስቴር መስሪያ ቤታቸው እየተዘጋጀባቸው ያሉ የበዓሉ አከባበር አካል የሆኑ ዝግጅቶችን አስመልክተው የባህልና ቱሪዝም ሚኒስቴር በዚህ በዓል አከባበር ላይ ባህላዊ ጉዳዮችን የተመለከቱትን የአከባበር ዝግጅቶች ይዟል። ከዚህ አንጻር ያሉትን ነው ለማስተዋወቅ መሞክረው የመጀመሪያው የባህል ሲምፖዚየም ነው። ይሄ የባህል ሲምፖዚየም ሚያዝያ 19 ቀን የሚከናወን ነው። በኢትዮጵያ ብሔራዊ የባህል ማዕከል 6 ኪሎ በሚገኘው ማለት ነው። በዚህ ዕለት የሚከናወን ዝግጅት ነው። በዚህ ዝግጅት ላይ እንግዲህ ባህላዊ ጉዳዮች በተለይም በኪነ ጥበብ፣ በስነ ጽሁፍ፣ በስዕል እንዲሁም በቅርስ ከዚህ ከአርበኝነት ታሪክ ጋር ከነጻነት ታሪክ ተጋድሎ ታሪክ ጋር ተያዥነት ያላቸው ጉዳዮች ምንድን ናቸው? እነኚህ ባህላዊ ሀብቶቻችን ወይንም ደግሞ ኪነ ጥበባዊ ሀብቶቻችን በነጻነት ተጋድሎ ታሪክ ላይ ምን አስተዋጽኦ ነበራቸው የሚለው የሚታይበትና የሚቃኝበት ነው የሚሆነው። ወደ አምስት የሚደርሱ የጥናት ወረቀቶች በምሁራን ይቀርባሉ። በዚህ በባህል ሲምፖዚየም ብቻ አያበቃም። በዚሁ ዕለት ከሰዓት በኋላ የሚከፈት የባህል ኤግዚቢሽናል የማህበሩ ሊቀመንበር ልጅ ዳንኤል ጆቴ በበኩላቸው የማህበሩና የአርበኞች ተጋድሎ በሰፊው አብራርተዋል። የታሪክ መዛግብትና የአርበኞች ማረፊያ ህንፃ የመሰረት ድንጋይ ማኖር በስድስት የተመረጡ አርበኞች ምስሎች የተዘጋጀ የመታሰቢያ ቴምብር ማስመረቅ በጦርነቱ ወቅት ከኢትዮጵያ ጎን ለቆሙ አገራትና ምሁራን ምስጋና ማቅረብ ሌሎች የዝግጅቱ አካላት መሆናቸውንም ተብራርቷል። መድረኩ ለጥያቄና መልስ ክፍት ሲሆን ያልተለመደ ክስተት ያስተናገደ ነበረም። የአድዋ መቶኛ ዓመት ሲከበር የአርበኞች የመታሰቢያ ሐውልት ለመስራት የመሰረት ድንጋይ ተጥሎ እስካሁን ምንም እንቅስቃሴ ሳይደረግበት እንዳላለም፣ ማኅበራችሁ ይህን እንዴት ይከታተለዋል? አንድ ሺ አርበኞችን ምሳ ከመጋበዝ በችጋር ለተጎሳቆሉና አስታዋሽ ያጡ አርበኞችን መርዳት አይሻልም ነበር ወይ? በዓሉ ለምን ከአፍሪካውያን ወንድሞቻችን ጋር በጋራ አልተከበረም? የሚሉ ጥያቄዎችን አስቀድሜ ሌሎችን ለማስከተል እየተናገርኩ ባለሁበት ሰዓት ከኢቢኤስ ቴሌቪዥን የመጣች ጋዜጠኛ በመሀል አቋረጠችኝና በመሰረቱ እዚህ ላይ መጠየቅ ያለበት ስለ በዓሉ ብቻ እንጂ እንደዚህ አይነት ጥያቄዎችን ማንሳት ተገቢነት የለውም ብላ እረፍ ቃለመጠይቁ ሳይጀመር በጥያቄ እንዳታፋጥጡኝ አደራ እያሉ ጋዜጠኞችን በቀልድ መልክ እየዞሩ ሲጨብጡ የነበሩት የማህበሩ ሊቀመንበር ልጅ ዳንኤል ጆቴም የኢቢኤስ ጋዜጠኛው ሀሳብ በመቀበል ሌሎች ጥያቄዎችን ውድቅ በማድረግ የግብዣውን ብቻ እንዲህ በማለት መልሰዋል። በእርግጥ አንድ ሺህ ሰው ማብላት ለዛ ላይ የሚወጣው ወጪ ለብዙ አርበኞች እንደሚጠቅም እና እንደሚረዳ እረዳዋለሁ። ምንድነው ቤቱ ወይም ማህበሩ ቀደም ሲል በነበረው ችግር ህብረተሰቡ ስለ ቤቱ፣ ስለ ማህበሩ፣ ስለ ታሪኩ የሚያውቀው በጣም ትንሽ ነበር። አንድ የመንግስት አካል ሚያዝያ 27 75ኛውን ዓመት በዓል በሚያደርግበት ጊዜ በመንግስት መስሪያ ቤት ውስጥ አንድ ሺህ አርበኞች ያሉበት ምሳ መጋበዝ ማለት አንደኛ እነዚህ የሞቱትን አርበኞች ሞራል መጠበቅ ነው። እነዚህ በዚህ ቦታ ላይ የሚገኙት አርበኞች ምናልባት የሚመጣው ወር ወይንም የሚመጣው ቀን ላይኖሩ ይችላሉ። ግን በዛን ቀን፣ በበዓላቸው ቀን ቀደም ሲል ሲያደርጉት በነበረው አይነት መንግስት አደረገልን ብለው መንግስትን መርቀው ህዝብን መርቀው የሚሄዱበት አንድ እድል ነው። ሁለተኛ ፐብሊሲቲ ነው። ለዶቼቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም